የኢትዮጵያ መንግስት የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር በሆኑት በአቶ በቀለ ገርባና በሌሎች ላይ የሽብር ፈጠራ ክስ ለመመስረት መወሰኑ በጥልቅ እንዳሳሰበው የዩናይትድ ስቴትስ መንግስት አስታውቋል። ይህንኑ አስመልክቶ ትላንት አርብ ከዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት የወጣውን መግለጫ ሰሎሞን አባተ ያቀርበዋል። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ረዳት ሚኒስትርና የሚኒስቴር መስሪያ ቤቱ ቃል አቀባይ ጃን ኪርቢ ቢሮ ባወጣው መግለጫ የኢትዮጵያ መንግስት ጋዜጠኞችን፣ የፖለቲካ ፓርቲ አባላትንና የመብቶች ተሟጋቾችን ለማሳደድ አድራጎት በጸረ ሽብር አዋጁ ላይ መንጠላጠሉን እንዲያቆም ጠይቋል። ይህ አድራጎት ይላል፣ ከረዳት ሚኒስትርና ቃል አቀባዩ ኪርቢ ቢሮ የወጣው መግለጫ፣ የኢትዮጵያን ዲሞክራሲያዊ እድገት ከማደናቀፍ ይልቅ የሚያጠናክሩ ነጻ ድምፆችን የሚያፍን አድራጎት ነው። የኢትዮጵያ ባለስልጣናት ዜጎቻቸው ለሚያሰሟቸው አግባብ የሆኑ ቅሬታዎች ምላሽ እንዲሰጡና ኦሮሚያ ውስጥ በተፈጠረው ሁኔታ ለአንዳንዱ ሁከት የጸጥታ ኃይሎቹ ተጠያቂ መሆናቸውን እንዲገነዘቡ እንደሚመክሩ ሚስተር ኪርቢ አመልክተዋል። ይሁን እንጂ መንግስቱ በዚያ ሁኔታ ውስጥ ተሳትፈዋል ያላቸውን ቁጥራቸው የማይታወቅ ሰዎችን እስካሁን እንዳሰረ ቢሆንም ለተወሰዱት አግባብነት የጎደላቸው የኃይል እርምጃዎች በተጠያቂነት የተያዘ አንድም የጸጥታ ባለስልጣን እንደሌለ ኪርቢ ጠቁመዋል። እንዲህ አይነቱ ሁኔታ ደግሞ ለችግሩ ዘላቂ መፍትሄ ለማግኘት የሚያስፈልጉት እምነትና መተማመን እንዳይኖሩ ያደርጋል ብለዋል። ረዳት ሚኒስትሩ በዚሁ መግለጫቸው መግለጫው አክሎም የታሰሩት ሰዎች ይደርሱብናል የሚሏቸውን ስቃይና እንግልቶች የኢትዮጵያ መንግስት እንዲያጣራና የህግ አግባብነት ያለውን መብታቸውን እንዲያከብር፣ በታሳሪዎቹ ላይ በማስረጃነት የቀረቡ ጭብጦችን ለህዝብ በይፋ እንዲያሳውቅ የፖለቲካ ተቃውሞዎችን ለዐመፅ ከማነሳሳት ለይቶ እንዲያወጣ የዩናይትድ ስቴትስ መንግስት እንደሚያሳስብ አመልክቷል። መንግስቱ በፖለቲካ ፓርቲዎች ውስጥ መሳተፍን ጨምሮ የዜጎቹን በሕገ መንግስቱ የተቀረጹ መብቶች እንዲያከብር የምናሰማውን ጥሪ በድጋሚ እናረጋግጣለን። መብቶቻቸውን ስለተጠቀሙ የታሰሩትን መንግስት አሁኑኑ እንዲለቅ እናሳስባለን ይላል የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት መግለጫ።